በአሜሪካ የፕሬዚዳንት ትራምፕ መመረጥና የመኖሪያ ፍቃድ ሰነድ በሌላቸው ስደተኞች ላይ እወስደዋለሁ ያሉትን እርምጃ ተከትሎ ነው ከአሜሪካ ወደ ካናዳ በህገ ወጥ መንገድ ድንበር የሚያቋርጡ ስደተኞች ቁጥር ማሻቀብ የጀምረው። የካናዳ ባለስልጣናት መጪውን የበጋ ወራት ተንተርሶ የስደተኞቹ ቁጥር የበለጠ ከፍ ሊል እንደሚችል ስጋት አላቸው። ባለፉት ወራት የቅዝቃዜ መጠኑ ከፍተኛ ነው በሚባልበት የካናዳ የኪዩቤክ ድንበር ተሻግረው የገቡት ስደተኞች ቁጥር እንደ ካናዳ የድንበር ጠባቂ መስሪያ ቤት 644 የደረሱ ሲሆን የጅቡቲ ዜጋ እንደሆነች የገለጸችልኝና በአሜሪካ አንድ ዓመት ያህል የቆየችው ፋይዛ በዚሁ የኪውቤክ ድንበር አቋርጣ ነው ወደ ካናዳ የገባችው። አይ ዲሳይድድ ቱ ካም ቱ ካናዳ ቢካስ ኔር ማይ ሪሊጅን ወደ ካናዳ ለመምጣት የወሰንኩት በአሜሪካ ሃይማኖቴም የጥገኝነት ጥያቄም ተቀባይነት እንደሌለው በማወቄ ነው። ከፕሬዚደንት ትራምፕ ንግግር በኋላ ሁሉም ነገር አስቸጋሪ ነው የሆነው። ማህበራዊ ድጋፍም ሆነ ጥገኝነት መጠየቅ የማይታሰብ ሆኗል። ድንበር ያቋረጥኩት በህገ ወጥ መንገድ ነው። ከብላስበርግ ታክሲ ይዤ ነው ወደ ድንበር የተጠጋሁት። ወቅቱ ምሽት ሆኖ ጨለማና ቀዝቃዛም ነበር፣ አስቸጋሪ ነበር። በዛ በረዶ ባለበት ቀዝቃዛ ምሽት ነው ድንበር ያቋረጥኩት። የካናዳን ድንበር በህገ ወጥ መንገድ አቋርጦ የሚገቡ ስደተኞች በድንበር ጠባቂዎች ተይዘው ለሰዓታት ወይም ለቀናት በማረፊያ ቤት እንዲቆዩና አስፈላጊው የደህንነትና የጤና ማጣራት ከተደረገባቸው በኋላ ጥገኝነት የመጠየቅ ፈቃድ ይሰጣቸዋል። የካናዳ የወግ አጥባቂው ፓርቲ አባላት መንግስት የህገ ወጥ ስደተኞችን ቁጥር ከማሻቀብ ለማስቆም ባለመቻሉ ነቀፌታ እየሰነዘሩ መቆየታቸው የሚታወስ ሲሆን ድንበር አቋራጮቹ እየፈጸሙ ያሉት ተግባር ሕገ ወጥ መሆኑን በግልጽ ማስቀመጥ ይገባል በማለት ይወተውታሉ። አሜሪካና ካናዳ የአሜሪካ የመስከረሙ 11 የሽብር ጥቃትን ተከትሎ ባደረጉት የሶስተኛ ሀገር ነፃ የድንበር ስምምነት መሰረት ከሁለቱ ሀገራት በአንዳቸው እንዳይገባ የተከለከለ ወይንም የጥገኝነት ጥያቄው ውድቅ የተደረገበት ስደተኛ በሌላኛውም ሀገር ጥያቄው ውድቅ እንዲሆን ያስቀምጣል። ይህ ስምምነት በአንዳንድ የተለዩ ሁኔታዎችና ምክንያት በስተቀር የማይጣስ ሲሆን ስምምነቱ የሚመለከተው ግን ኦፊሴላዊ በሆኑ የድንበር በሮች በመኪና በባቡር ወይንም በአውሮፕላን አቋርጦ የሚገቡ ስደተኞችን ነው። ከአሜሪካ የካናዳን ድንበር አቋርጦ የሚገቡ ስደተኞች ይህ ስምምነት ተፈጻሚ እንዳይሆንባቸው ከኦፊሴላዊ የድንበር በሮች ይልቅ በህገወጥ መንገድ ድንበር አቋርጠው ነው የሚገቡት። ሌላኛው የተቃዋሚ ቡድን ብሔራዊ ዲሞክራሲያዊ ፓርቲ ህገወጥ ስደተኞቹ ራሳቸውን አደጋ ላይ ጥለው ድንበር ከሚያቋርጡ ከአሜሪካ ጋር የተደረገው ስምምነት ለዘጠና ቀናት ያህል እንዲታገድ በመጠየቅ ላይ ይገኛል። የስደተኛ ሚኒስትር መስሪያ ቤት ኃላፊው አህመድ ሁሴን ስምምነቱን ለመቀየርም ሆነ ለጊዜው ለማገድ መንግስታቸው እቅድ እንደሌለው ገልጸዋል። ለዶቼቬለ ሬዲዮ ለተጠናክረው ዘገባ አክመል ነጋሽ ነኝ ከካናዳ ቶሮንቶ።